ጥያቄ 13 የመጀመሪያ ወህይ የወረድላቸው በምን መልኩ ነበረ? መልስ መጀመሪያ ወህይ ወይም መለኮታዊ ራእይ ሲወርድላቸው የነበረው በእውነተኛ ህልም መልኩ ነበረ። ምንም አይነት ህልም ቢያዩ ልክ እንደ ንጋት ጎህ ፍንትው ብሎ እውን ሁኖ ያዩ ነበረ።